የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ ጋቢና ቪኦኤ ዛሬ ቀኑ ሐሙስ መስከረም 1 2012 ዓ ም ነው በመላው ዓለም የምትኖሩ ኢትዮጵያን እንኳን ለአዲሱ ዓመት በሰላምና በጤና ደረሳችሁ በምሽቱ ከምትሰሟቸው ጥንቅሮች መካከል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያለፈውን ዓመት ዘክረዋል፣ ለአዲሱ ዓመት ያላቸውን ምኞት አጋርተዋል። ቀውስ ውስጥ ሊጨምሩን ነው ብለን የፈራናቸውን ተግዳሮቶች በፍጥነት ወደ እድል መሰላሎች እና ወደ ክብር መዳረሻ እድሎች የምንቀይርበት ይሆናል። በተለያዩ የኢትዮጵያ ክፍሎች የአዲስ ዓመት አከባበርን የሚያስቃኙ መሰናዶዎች አሉን። የተለያዩ ኢትዮጵያን ዞር ዞር ብለን ያለፈውን ዓመት ጉዳዮች፣ እንዲሁም ደግሞ የመጪው ዘመን ምኞታቸውንም ጠይቀናል። የአዲሱን ዓመት የመጀመሪያ እንኳን አደረሳችሁ መልእክት ለአድማጮች አድርሻለሁ። ሁለተኛው ደግሞ ለስራ አጋሪ ኤደን ገረመ ሆኗል ማለት ነው። ኤደን እንኳን አደረሰች። እንኳን አብሮ አደረሰን ሀብታሙ። አድማጮችም እንኳን አደረሳችሁ። አብሬያችሁን የማመሻለው የአዲሱን ዓመት የመጀመሪያ አጫጭር ዜናዎችም በመቀጠል አሰማችኋለሁ። አድማጮች ከዜናው ጋር ተመልሼ መጥቻለሁ። የደቡብ ሱዳን ፕሬዝዳንት ሳልቫኪር እና የተቃዋሚዎች መሪ ሪያክ ማቻር በመጪው ህዳር ወር የውህደት መንግስት የመመስረት ሂደት ላይ እያዘገሙ ያሉትን ችግሮች ሁሉ ለመፍታት ቃል መግባታቸውን የአሜሪካ ድምጽ ሬዲዮ ዘጋቢ ማይክ ብራውን ገልጿል። በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ዋና ዋናዎቹ አስር የዴሞክራት ፓርቲ ተፎካካሪዎች ዛሬ ማታ ክርክር ያካሂዳሉ። በክርክሩ ዋናውን ትኩረት የሚስቡት ግን የህዝብ አስተያየት ግምገማዎች ከፍተኛ የመራጭ ድጋፍ ያላቸው ሶስት ውጭዎች የቀድሞ ምክትል ፕሬዚዳንት ጆ ባይደን ሴነተር ሴኔተር ኤልዛቤት ዋረን እና ሴኔተር በርኒ ሳንደርስ መሆናቸው እንደማይቀር ተመልክቷል። የቴክሳሷ ሂውስተን ከተማ የሚካሄደውና በሀገር አቀፍ ደረጃ በቴሌቪዥን በቀጥታ የሚተላለፈው ይህ ፕሮግራም ለዲሞክራቶቹ ተፎካካሪዎች ለሶስተኛ ጊዜ ለክርክር የሚቀርቡበት ፕሮግራም ይሆናል። ቻይና፣ አሜሪካ ሁለቱ የዓለም የኢኮኖሚ ሀያላን ቻይናና ዩናይትድ ስቴትስ የንግድ ድርድራቸውን በከፍተኛ ባለስልጣናት ደረጃ ለመቀጠል እየተዘጋጁ ባሉበት በአሁኑ ወቅት ቻይና ዛሬ አዎንታዊ የሆነ ምላሽ አሰምታለች። የቻይና የንግድ ሚኒስቴር ቃል አቀባይ ጋቦ ፌንግ ዛሬ በሰጡት ቃል ሀገራቸው ከዩናይትድ ስቴትስ እንደ የአሳማ ስጋና ቦሎቄ የመሳሰሉ አቅርቦቶችን ልትሸምት እያሰበች መሆኗን ተናግረዋል። የትራምፕ አስተዳደር የሚሰነዝራቸውን የመልካም ፈቃደኝነት ሀሳቦች ቻይና ትቀበላል ለች ያሉት ቃል አቀባዩ፣ ሁለቱ ወገኖች ለንግድ ድርድር አመቺ ሁኔታዎችን ለመፍጠር መስራታቸውን እንደሚቀጥሉ ቻይና ተስፋ ታደርጋለች ብለዋል። ትናንትና የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከቻይና በሚገቡ እቃዎች በ250 ቢሊዮን ዶላሩ ላይ እንደ አውሮፓውያን አቆጣጠር ከመጪው ጥቅምት አንድ ቀን ጀምሮ ቀረጥ እንዲከፈልበት አዘው የነበረውን እስከ ወሩ አጋማሽ ድረስ ማዘግየታቸውን አስታውቋል። ትራምፕ በትዊተራቸው በወጡት ቃል ቀረጥ ማስከፈሉ እንዲዘገይ የወሰኑት የቻይና ምክትል ጠቅላይ ሚኒስትር ሚኒስትር ልዩ ሂ ጥቅምት አንድ ቀን የሪፐብሊካችን ሰባኛ ዓመት የሚከበርበት ቀን ስለሆነ አዘጊዩልን ብለው ስለጠየቁ ነው ብለዋል። አድማጮች ለሰዓቱ የያዝናቸው አጫጭር ዘገባዎች እነዚህ ነበሩ። ከቀሪ የጋቢና ቪዮኤ ፕሮግራሞች ጋር አብራችሁን አምሹ። በድጋሚ እንኳን አደረሳችሁ። ጋቢና ቪኦኤ ነው በመደመጥ ላይ የሚገኘው። ከአሜሪካ ድምፅ ራዲዮ ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደሚቀድሞ ዘገባ እናምራ። የተሻለ እንጂ የከፋ ዘመን እንዳይመጣ እውነተኛ ሽግግር ለልጆቻችን ማረጋገጥ ይኖርብናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዛሬ የተጀመረውን አዲስ ዓመት የመፈጸም ዓመት ሲሉ የገለጹት ጠቅላይ ሚኒስትሩ ሀገራችንን ወደ ተሻለ ዕድል የምናሸጋግርበት ወሳኝ ዓመት ነው ሲሉም አክለዋል። ባቀድነው መሰረት የምናካሄደው ምርጫም የሀገራችንን የዲሞክራሲ ታሪክ ወደማይወርድበት ከፍታ ያደርሰዋል ብለዋል። ጠቅላይ ሚኒስትሩ ያስተላለፉትን የአዲስ ዓመት መልእክት የተከታተለው እስክንድር ቀጣዩን ዘገባ ልኮልናል። ዛሬ የተጀመረውን የ2012 አዲስ ዓመት አስመልክቶ ነው ጠቅላይ ሚኒስትር አብይ አህመድ ለመላው የኢትዮጵያ ህዝብ ንግግር ያደረጉት። በብሔራዊ ቤተ መንግስት በተዘጋጀ የዋዜማ ስነ ስርዓት ላይ የተደረገው በቀጥታም የተላለፈው የጠቅላይ ሚኒስትሩ ንግግር አሮጌውን አመት የዳሰሰ የአዲሱን አመት እቅዶችም የጠቆመ ነው። ጠቅላይ ሚኒስትሩ እንዳሉት የተጠናቀቀው 2011 አገራቸው የተጠራቀሙ ችግሮችን የተጋፈጠችበት አመት ነው። እርምጃዎቻችን ታጅቦ ላይመለስ በማለፍ ላይ ያለው አመት ከእድሜው ቁጥር በላይ ታላቅ ፈተና የደቀነብን፣ ግን ደግሞ ኢትዮጵያ በፈተና የማትወድቅ መሆኗን ዳግም ያስመሰከረ ዘመን ነበር 2011 ያሳለፍ ነው አንድ አመት በኢትዮጵያና ኢትዮጵያውያን ላይ እንደ አገርና ህዝብ ለዘመናት ተጭኖ የነበረው ድህነት፣ ጉስቁልና፣ የመብት ረገጣና አፈና፣ ጦርነት፣ የመበታተን አደጋ በዘላቂነት እንዲወገድ እንዲሁም የዘመናት ጸረ ዲሞክራሲያዊ የቁልቁለት ጉዟችን እንዲገታ የጦርነት ታሪካችን ጦርነት ሆኖ እንዳይቀጥል ኢትዮጵያና ኢትዮጵያውያን ከራሳቸው ጋር እንዲታረቁ የዜጎች ክብር ሀገራዊ አንድነትና ብልጽግና እንዲረጋገጥ የአንድ ዓመት ሳይሆን የአስር ዓመቱን ውዝ ፍዳ የተጋፈጥንበት አመትም ነበር። አሮጌው 2011 አዎንታዊና አሉታዊ ሁኔታዎች የተበላለቁበት ጎን ለጎንም የተጓዙበት መሆኑን ያስታወሱት ጠቅላይ ሚኒስትሩ ቀጣዩ የተለየ እንደሚሆን ተስፋቸውን ገልጸዋል። ያለፈው አመት ብዙ እጆቻችን ውስጥ የገቡ ድሎችን ካጋጠሙን አያሌ ችግሮች ጋር ተደባልቀው ደስታና ሐዘን፣ ተስፋና ፍርሃት፣ ድልና ትግል የተፈራረቁባቸው ነበሩ። መጪ ዓመት ግን ዛሬ ችግር የሆኑብን ፈተናዎችን ቀውስ ውስጥ ሊጨምሩን ነው ብለን የፈራናቸውን ተግዳሮቶች በፍጥነት ወደ እድል መሰላሎችና ወደ ክብር መዳረሻ እድሎች የምንቀይርበት ይሆናል። በአዲሱ ዓመት ኢትዮጵያውያን ለውጥን ለመጀመር ቀዳሚዎች፣ ለውጥን ወደ ዘላቂ ስኬት ለማሸጋገር ግን ውራዎች ተብለን የምንወቀስበትን ምዕራፍ ዘግተን መቻላችንም በመቻል በመስራት የምናሳይበት ይሆናል። ይገባልም። የተጀመረው የዲሞክራሲ ስርዓት ግንባታ ሂደት ወደ ኋላ እንዳይመለስ መስራት እንደሚያስፈልግም ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በዓለማችን የዴሞክራሲ ችግኝ ተተክሎ እንደ ጸደቀበት ሂደት ሁሉ በእኛም ሀገር የዴሞክራሲ ስርዓት ግንባታ ጅማሬዎችን እንዲያብቡ ምህዳሩም እየሰፋ እንጂ እየጠበበ እንዳይሄድ የተሻለ እንጂ የከፋ ዘመን ተመልሶ እንዳይመጣ በስርዓትም በተቋምም በመጠናከር እውነተኛ ሽግግርን ለልጆቻችን ማረጋገጥ ይኖርብናል። መጪው አመት ያለፈውን እያስታወስንና እያወሳን የምንጋጭበት ሳይሆን መጪውን እያለምንና እየተለምን በአንድነት በፍቅር ተደምረን የምንፈስበት ጨርሶ የመጀመር አመት ይሆናል። የጠቅላይ ሚኒስትሩ መልእክት በአሮጌው ዓመት ከተሰሩ ስራዎች፣ ከተከናወኑ ተግባራት ይልቅ ቀጣይ እቅዶችንና ተስፋዎችን ያብራሩበት፣ አዲሱ አመትም እየተሻለ እንደሚሆን የጠቆሙበት ነው። መጪው ዘመን አገራችን ወደ ተሻለ እድል የምናሻግርበት ወሳኝ አመት ነው። መጪው አመት የመፈጸም ይሆናል። በጥራት፣ በጊዜ፣ በታሰበው ዋጋና እቅ ማጠናቀቅ እንጀምራለን። የጀመርነውን የለውጥ ሂደት ከታሰበበት ግብና የስልጣኔ ጎዳና ጋር የምናዋህድበት ዘመን ይሆናል። የጀመርነውን እርቅና ሰላም ሂደት ተጠናኮ ሰላምን ባህል የምናደርግበት ዘመን ይሆናል። ዛሬ የተጀመረው አዲስ አመት በኢትዮጵያ አጠቃላይ ምርጫ የሚካሄድበት አመት ይሆናል ወይ? ይህ እያነጋገረ የቀጠለ መቋጫ ያልተገኘለት ርዕስ ነው። ዝርዝር ሁኔታዎችን ያልገለጸው የጠቅላይ ሚኒስትሩ ንግግር ግን ምርጫው በዚህ ዓመት ሊካሄድ እንደሚችል ጠቆም አድርጓል። በአቀድነው መሰረት የምናካሄደው ምርጫ የሀገራችንን የዴሞክራሲ ታሪክ ወደማይወርድበት ከፍታ የሚያደርስ ዘመን ይሆናል። በየስፍራው ተጀምረው ያልተጠናቀቁ ታላላቅ ፕሮጀክቶች ተጠናቀው ወደ አገልግሎት የሚገቡበት ዘመን ይሆናል። ጠቅላይ ሚኒስትር አብይ አህመድ ትናንት ያደረጉት ንግግር በለውጡ ሂደት ያጋጠሙ ችግሮችን የዳሰሱበት፣ ነገ የተሻለ እንደሚሆን እምነታቸውን የገለጹበት፣ ኢትዮጵያውያን ሁሉም ለዚህ የበኩላቸውን እንዲያደርጉ ጥሪ ያቀረቡበት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በየክልላችሁ ተዋልደውና ተጋምደው የሚኖሩትን የአማራ ሕዝብ በቆየ ኢትዮጵያዊነት የመፈቃቀር መንፈስ አቅፋችሁ ኑሩ ሲሉ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ጥሪ አቅርበዋል። አቶ ተመስገን ጥሩነህ ይህንን ጥሪ ያቀረቡ ትናንት የአዲስ ዓመት መጀመር በተመለከተ ማቃውል ቀን ግምጃን ልበስ በሚል መሪ ቃል በተዘጋጀውና የሀዘን መሰናበቻ እንደሆነ በተገለጸው መድረክ ላይ ነው። አስቴር ምስጋናው ዝርዝሩን ይዛለች። አዲስ ዓመት አዲስ ተስፋ የሚያመጣ ቢሆንም ያለፈው ዓመት ግን በአማራ ክልል አስቸጋሪ ፈተናዎች የታዩበት ዓመት እንደነበር የበርካታ ተንታኞች እምነት ነው። ትላንት አሮጌ ዓመት ብለን የተሰናበት ነው 2011 በመባቻው ብሩህ ቢመስልም የኋላ የኋላ ግን አሳዛኝ ክስተቶች የታዩበት ዓመት ነበር። በክልሉ ውስጥም ሆነ ውጭ የሞትና እንግልት ስደትና መፈናቀል የእርስ በርስ ግጭትም የተስተናገደበት ነበረ። በተለይ ደግሞ ከሁለት ወር በፊት ከፍተኛ አመራሮች በሞት የታጡበት አመትም ነበር። በዚህም ህዝቡም ሆነ መንግስት ማቅ ለብሰው ከርመዋል። ትላንት ማቅ አውል ቀን ግምጃ ልበሲል በሚል ርዕስ የተዘጋጀው ዝግጅትም የዚሁ ክስተት ማስረሻ ነው ተብሏል። በዚህ የሀዘን መርሻ ምሽት በተገኙ ታዳሚዎች ፊት ደስታ ተነቧል፣ ሸማም ተለብሷል። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በምሽቱ ባደረጉት ንግግር፣ ሀዘናችን መሪርና ከባድ ቢሆንም አንገታችንን ደፍተን የምንቆዝም ሞኞች ሳንሆን ይልቅስ በቁጭት የጓዶቻችንን ራዕይ ለማሳካት በአንድነት ቆርጠን የምንነሳ ጀግኖች ነን ነው ያሉት። መሪ በደስታ ጊዜ ብቻ ሳይሆን በሀዘን ጊዜም ቆሞ ማሻገር የሚችል መሆን አለበት ሲሉም ተደምጠዋል። ማቃውንቀን በሚል በተዘጋጀው በዚህ የዋዜማ ክብረ በዓል ላይ ተካፋይ ለመሆን በመምጣታችሁ በክልሉ መንግስት በሕዝቡና በራሴ ስም ላቅ ያለ ምስጋናይን እያቀረው መሪ በደስታ ጊዜ ብቻ ሳይሆን በሀዘን ጊዜም ጭምር ሕዝቡን እየመራ ማሻገር ይገባዋል። በሀዘን በመቆዘም የምናተርፈው ነገር አንዳችን የለም። የሚሻለን የወንድሞቻችንን ህልም እውን ማድረግ ነው ስለሆነ ። ያጋጠመን ጉዳት ወደ ባሰ ችግር ሳይሸጋገር ከህዝባችን ጋር ሆነን በጥበብ በመውጣት ከማቅ ወደ ግምጃ ከምንሸጋገርበት በጥቀን ደረሰ። ይኸው ዛሬ በእናንተው ፊት ግምጃ ለብሰን መቆም ችለናል። እንኳን ደስ አለ። አቶ ተመስገን ለኢትዮጵያ ብሔር ብሔረሰቦችና ህዝቦችም ጥሪ አቅርበዋል። በየክልላችሁ የሚኖረውን ወንድም የሆነውን የአማራ ህዝብ በቆየው ኢትዮጵያዊ የመፈቃቀር መንፈስ አቅፋችሁ ኑሩ በማለት የአማራ ህዝብ ከጥንት ጀምሮ ተጋብቶና ተዋልዶ እንደ ጠፍር አልጋ ከሁሉም ተጋምዶ የሚኖር ህዝብ ነው። ለመዘው የኢትዮጵያ ብሔሮች ብሔረሰቦችና ና ህዝቦች ሲሆን የአማራ ህዝብ በየአካባቢያቸው የሚኖረው አንድም ሀገሩ ስለሆነ እንደ ኢትዮጵያዊነቱ፣ በሌላ በኩል ደግሞ እናንተም ወንድሞቹና እህቶቹ ስለሆናችሁ እንደ ትናንቱ ነገር ማብራችሁ ተሳስፋችሁ በፍቅር እንድትኖሩ በመካከላችሁ የሚገባውን አሜቴላ ጊዜ ሳትሰጡ እንድትነግሩ እያሳሰብ ከእናንተ በላይ ስለ እናንተ መስተጋሉ የሚያውቁና የሚረዳ የሌለ መሆኑን ተረታችሁ በቆየው የኢትዮጵያዊነት ጨዋና መንፈስ ስሜት በሰላም እንድትኖሩ ጥሜ አቀርብላችኋል። ርዕሰ መስተዳደሩ አክለውም ለክልሉ ምሁራን፣ ወጣቶች፣ አርሶ አደሮች እና ለሌሎች የህብረተሰብ ክፍሎች እንዲሁም መላው የኢትዮጵያ ሕዝብ ከጎናቸው እንዲቆሙ ጥሪ አቅርበዋል። በዚህ ምሽት በቀደምት የአማራ ሕዝብ ታሪክ ላይ የሚያጠነጥን ተውኔት የቀረበ ሲሆን በጭፈራ የታጀቡ ባህላዊ ሙዚቃዎች ቀርበዋል። የአዲስ ዓመት ማብሰሪያ ርችት ተተኩሷል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናዱ ነው። አዲስ ዓመት ሲመጣ እንግዲህ እኔና የስራ ባልደረባ ኤደን ገረሙ የተለያዩ የልጅነት ትዝታዎች ይኖሩናል ብዬ አስብ ያለውና፣ ምናልባት ዛሬ ጥሩ ቀን ነው እነዛን ለማጋራት የልጅነት ጨዋታ አለ፣ የአከባበሩ ሂደት አለ። እዚህ ሀገር ደግሞ ሲኖሩ የ ይናፍቃል ብዙ ትውስታዎች ይመጣሉ። ማስረሻቸው የዓመት ባህል ትውስታዎች እስቲ የተወሰኑትን አጋሪ። እንግዲህ አዲስ ዓመት ሲመጣ በጣም ትዝ የሚለኝ ትምህርት የሚጀመርበትም ወቅት ነው። ክረምት እንዲገባ ቤታችን ለማሳለፍ የምንጓጓበትን ያክል ደግሞ ክረምቱ ሰልችቶን ወደ ትምህርት ቤት ላይ መሄድ የዛን ያክል እንጓጓለን። በልጅነቴ ከእንቁጣጣሽ ጋር ማረሳቸው ሁሌም አዲስ ልብስ ይገዛልናል። ያ እና ያንን ልብስ ይሄ ቀን ደርሶ ልብሱን ለመልበስ የነበረን ጉጉት በጣም አረሰውም ጓደኞቼንም ደግሞ ክረምቱን በሙሉ ያጠኋቸውን ጓደኞቼን መልሼ ለማየት ናፍቅ ነበርና ይሄ ቀን ልዩ ቀን ነው። እንግዲህ የእኔም በተመለከተ እንቁጣጣሽ የሚባለው ወይም የአዲስ ዓመት በዓል ሲመጣ የማስታውሰው የሰፈሩ ሰዓሊ እኔ እንደነበርኩ እንደነበርኩኝ ጥሩ ሰዓሊ እኔ ብዬ አስብ ነበረ። አንዳንዶቹ ግን የሚሰጡሽ አስተያየት ደግሞ ጥሩ ሰዓሊ እንዳልሆን ያሳስብሻል። ለምሳሌ ከመቼ ወዲህ ነው ደግሞ የአበባ ቅጠል ሰማያዊ የሚሆን ብሎ ነውሳሊያገች ይኖራል። ዞሮ ዞሮ ከስዕል መንፈሱም በራቀ ቀደም ብለሽ እንደተናገርሽው የአዲስ መንፈስ የአዲስ ጅማሮ የአዲስ ኃይል መጀመሪያ እንደሆነ በጭንቅላታችን ውስጥ የተቀመጠ ሀቅ ስለሆነ ትልቅ ደስታ ትልቅ መነቃቃት ይሰማናል። በዛ ስሜት ውስጥ ዛሬም እንግዲህ ከሀገር ብንልቅም ትዝተው ዛሬም አለ። አድማጮች መሰል ትዝታዎች ካለኋችሁ እባካችሁ አጋሩን፣ መለሰ እናስደምጣችኋለን። አሁን ወደ ቀጣዩ ዘገባ እናመራለን። ቀጣዩ ዘገባ ደግሞ ወደ ኦሮሚያ ክልል ይወስደናል። ዘገባውን የላከልን ደግሞ ናኮር መልካ ነው። ስሜ ቀለልጅ ባላለ የአዲስ አበባ ዩኒቨርሲቲ የፒኤችዲ ተማሪ ላይ የትምህርት ክፍል በሁለት ሺህ አስር ጀምሮ ሁለት ሺህ አስራ አንድ ባለፉት አመታት በጣም ለውጦች ታይቷል። በተለይም በሰብአዊ መብቶች አያያዝ ህገ መንግስቱ እንደሚለው መንግስትም እና ህዝብም ለህገ መንግስቱ እየተገሱ፣ በተለይ ሁለትኞ ሰብአዊ መብቶች እና ዲሞክራሲ መብቶች በሚለው ዙሪያ እውነት ለመናገር ባለፉት አመታት ውስጥ የሰብአዊ አያያዝ ሪፎርሙ ከጀመረ ወዲህ በጣም ለውጦች አ አስባለሁ በተለይ በታሰሩት ሰዎች ላይ ወይም ከሁለት ሺህ አስር በፊት ሰው በመታሰሩ ብቻ የሚደርስበት ጉዳቶች ነበሩ። ይህ ሰራዊ በሆኑ ወይም ድርጅቶች ኢትዮጵያኖች ኢትዮጵያ ላይ ሲያደርጉት ነበረ። የአገሯንና የህዝብን ሰላም ሊያደፈርሱ ለሚፈልጉ አካላቶች ከግቢውን ከመንግስታዊ የሆነ አደብ ቅጣት ተጠብቷል። ይሄ እንደ ወንጀል እንደ ጥፋት በዚህ ሰብአዊ አይደለም መታየት ያለበት። የሰብአዊ መፍታቸው ሰው በመሆናቸው የተጎዱ ነገር የለም። ሰዎች በኩል ትልቅ ለውጥ እያቋመደች ለሆነ በሀገሪቷ እያንዳንዱ ኢትዮጵያዊ ዜጋ ተከብሮ የሚኖሩባት የሚሰሩባት አገር ይፈጥራል ነው ተስፋ እንጠብቃለን እኔም በበኩሌም ይሁን እንደምናየውም ወደፊታችን የምናየው ነገር ብሩህ ተስፋ ነው ብዬ አስባለሁ። እኛ ሁለት ሺ አስራ ሁለት ስንጠበር እውነት ለመናገር ከሆነ በጣም ማዝነናል። ቤተሰብ ከእኛ መሀል ታስሯል ማለት ሄደን እንኳን ልንጠይቃቸው አልቻልንም። ምግብ ልናቀርብ ላቸው አልቻልንም። አያሳዩንም። ታመው እንኳን ሐኪም ቤት ሄደው ሕክምና እንዲያገኙ እድሉን አላገኙም ማለት ነው። መጀመሪያ ጠቅላይ ሚኒስትራችን ወደ ስልጣን ሲመጡ ማንኛውም ሰው ወንጀል ሳይሰራ የፍርድ ቤት ወረቀት ቤቱ ድረስ እስኪመ ሳይመጣለት ድረስ አይታሰርም ብለው ቃል ገብተውልን ነበር አሁን ግን ያንን ነገር እያየን አይደለም። ማለት ከቤተሰብ መሀል መጥቶ ቤት ሲያሱ አንድም ጊዜ የመጡት ዋራንቲ የለን ዝም ብለው ነው ማለት ነው። መጥቶ የወሰዱት የት እንኳን እንደወሰዳቸው አናውቅም ነበር። በሰው በሰው ነው ንጠል ፖሊስ ማሰልጠኛ እንዳለ ያወቅ ነው። እዛ ደግሞ ሄደን ስንጠይቅ በተደጋጋሚ ስሜ አያሳዩ ነው በሚል እኔ የምፈልገው በሁለት ሺህ አስራ ሁለት አንድ ሰው ከታሰረ ለምን ታሰረ አይደለም እኛ የምንለው ግን፣ ታስሮ ያጠፋውን ነገር ፍርድ ቤት ቀርቦ ሰብዓዊ መብት ተከብሮ እኛም ሄደን ጠይቀ፣ ነው ያ ነገር የሚታይልን ነው የምፈልገው። ለምን ታሰረ አይደለም ጥያቄያችን፣ ማለት ከአጠፋው ጠይቅ እዛ ሄደ ግን ሰብአዊ መብቱ እንዲከበርለት ይገባል። ከዛ ብይን ቶሎ ተሰጠት፣ ካጠፋ ቅጣቱን እንዳያገኝ፣ ካላጠፋ ደግሞ እንዲፈታልን ነው የሚፈልገው። እኔ እንኳን አደረሳችሁ ማለት የሚፈልገው መላው እስር ቤት ላሉ ህብረተሰብ ነው። ቢሰሙን እጅ ብጠይቃቸው እነሱን እንኳን አደረሳችሁ ማለት ይፈልጋለሁ። እና መላው ኢትዮጵያ ውስጥ እንኳን አደረሳችሁ ማለት ይፈልጋለ። አመሰግናለሁ። በጣም አመሰግናለሁ። ኩማ በቀለ እባላለሁ። በአዲስ አበባ ዩኒቨርሲቲ በሰላምና ደህንነት የሶስተኛ ዲግሪ ተማሪ ነኝ። አሁን በተጨባጭ በሀገራችን ያለው ለውጥ በተመለከተ ዶክተር አቢይ ወደ ስልጣን ከመጡ ወዲህ ሁሉም እንደሚያውቀው ብዙ ለውጦች ተደርጓል። በዋናነት ደግሞ ፖለቲካ እስረኞች ያለ ምንም ቅድመ ሁኔታ እንዲለቀቁ ተደርጓል። ህዝቡም ሲያነሳ የነበረው ጥያቄ ሥርዓቱ ውስጥ ያሉ ኃይሎች የፈጸሙት በደልና ችግር በጣም ከባድ በመሆኑ መሰረታዊ ለውጥ እንዲመጣ ህዝቡ ታግሏል። በተለይ በኦሮሞ ቄሮና ቦታና በአማራ አካባቢ ፋኖ እና የተለያዩ ቦታ ላይ ትግል ተደርጓል። እንግዲህ በትግሉም መጨረሻ ብዙ ውጤቶች መጥተዋል። ዶክተር አቢም ወደ ስልጣን ከመጡ በኋላ የተለያዩ ቦታ በመዞ ህዝቡን አወያይተዋል። ቀጣይ አቅጣጫዎቹንም ለማስቀመጥ ሞክረዋል። እየተወሰኑ በጣም የሚታዩ ለውጦች መጥቷል ብለን መውሰድ እንችላለን። አሁን በ2011 ያሳለፍነው ጊዜያት ጥሩ የተሰሩ ስራዎችም አሉ፣ ያልተሰሩ ስራዎች ደግሞ ብዙ አሉ ማለት ነው። ስለዚህ ለውጥ መጥቷል ለማለት ደግሞ በዋናነት መሰረታዊ የህዝቦች ጥያቄ መመለስ መቻል አለባቸው። ለምሳ ለምሳሌ ኦሮሚያ አካባቢ የሚነሱ እና በጣም የሚታወቁ ጥያቄዎች አሉ። አንደኛው የአዲስ አበባ ጉዳይ ነው። ሁለተኛ ደግሞ የአፋን ኦሮሞ ጉዳይ ነው። እንዲሁም አፋን ኦሮሞ የፌዴራል ስራ ቋንቋ መሆን አለበት የሚል ግልጽ ጥያቄ ነው እና ለውጡ ትክክለኛ ለውጥ ነው ለመባል ጥያቄዎቹ በአግባቡ መመለስ መቻል አለበት ማለት ነው። በሰሜን ኢትዮጵያ ወደሚገኘው ትግራይ ክልል በመቀጠል እናቀናለን። በዚያ የሚገኘው ሙልጌት አጽባሀ ነዋሪዎችን አነጋግሯል። አቶ ገብረጽዮን መሀሪ በአስተማሪነት ሙያ የተሰማሩ ናቸው። የተገባደደው 2011 ኢትዮጵያ ከባድ ፈተና ያሳለፈችበት አመት ነበር ይላሉ። መረጋጋት ያልታየበት ሀገር፣ ሰላም የጠፋበት ሀገር፣ እንደ ሀገር ደህንነቷ አጣቅኝ ውስጥ የገባበት በዛ ላይ ደግሞ ዜጎች በተለያዩ ሀገራዊ ጥቅም የሆን የኢትዮጵያ ጥቅም የፖለቲካና የተለያዩ ፍላጎቶች እንዳለው ሆነ ልዩነት ተፈጠራው እስከሆነ ድረስ ግን የሀገር ጥቅም የሀገራዊ ጥቅም የሚባሉ ነገሮችን ውዝግብ፣ ክርክር፣ አለመስማማት የታየበት ዘመን ስለነበረ ወዳልተፈለገ ንትርክ፣ ወዳልተፈለገ የዜጎች መፈናቀል የታየበት አመት ስለሆነ ይህን አመት በጣም ለኢትዮጵያ ለሕዝቦቻ ለሀገርም በጣም ፈታኝና አስደንጋጭ ነበረ ማለት እችላለሁ። ስሜም የምታረቀ እባላለሁ። የተሰማራበት ንግድ ነው። 2011 ካለፈው አመታት አንፃር ስታዩ በጣም የተዳከመና የቀዘቀዛ ስራ ሁኔታ ነበር የነበረበት ምክንያቱም ካለው የሰላም አንጻር ሁኔታ ላይ ብዙም እንደ ባለፈው አመት ብዙም እንቅስቃሴ አልነበረም። የመቀለ ከተማ ነዋሪው አቶ ጸጋይ ገብረ መድህን በበኩላቸው 2011 በኢትዮጵያ ህልውና ላይ ከፍተኛ ስጋት የታየበት አመት ነበር ብለዋል። ልዩነት የማያስተናግድ ፖለቲካ ውስጥ እንደነበርን ያየንበት አመት ነበር። የክልል ርዕሰ መስተዳደር በጓዳቸው የሚገደሉበት፣ የቢሮ ኃላፊዎች የተገደሉበት አመት ነበረ። ከዛም አልፎ የሀገር ኤታማዦር ሹም በቤታቸው ውስጥ የተገደሉበት፣ እስከዚህ ድረስ የከፋ ደረጃ የደረስንበት አመት ነበረ። ሁለት 2011 በሀገራችን ፖለቲካ በጣም አስከፊ ከሚባለው መፈናቀል፣ መሰደዱ፣ መገዳደሉ በጣም ወደ ከፋ የሄደበት ኢቭን ሀገር አትበተንም ኢትዮጵያ አትፈርስም ወደሚለው ነገር ስለ ሀገር መፍረስ ተጨንቀና አናቅም ነበረ። ግን 2011 በሀገሪቱ መሪ አንድ አመት ሀገር አትፈርስም ወደሚለው ደረጃ የደረስንበት ነውና በጣም የከፋ የፖለቲካ ሁኔታ ነበረ የሚል አስተያየት ነው ያለኝ። ትግራይ ውስጥ በቅርቡ ከተመሰረቱ የፖለቲካ ፓርቲዎች መካከል የሳልሳይ ወያነ ትግራይ አስተባባሪ አቶ ሀያሉ ጎድፋይ የተገባደደው አመት በሀገሪቱ ሰፊ የፖለቲካ ልዩነት እየታየበት አመት ነበር ብለዋል። የተለያዩ የሀገር ግንባታ ሀሳብ ያለው የራሱን ሀሳብ ለማስረጽ የተለያዩ ችግሮችን ፈጥረዋል ወይም የተለያዩ ሜቶዶች ተጠቅመዋል። በዚህ ሂደት የተለያዩ ችግሮች ተፈጥረዋል። ህዝቦች ተፈናቅለዋል። ህጎች በግላጭ ሲጣሱ ነበር። በተጨማሪ በፌዴራል መንግስቱና በአንዳንድ ክልሎች መካከል በህግ ጥሰቱ በተፈጠረ ችግር የመካረር ዝንባሌ ነበር። ስለዚህ በ2011 የኢትዮጵያ ፖለቲካ ትክክለኛ ምስሉ ስቲል የሀገር ግንባታው እንዳልተጠነቀቀ ስቲል በጠረጴዛ ዙሪያ የሚፈቱ ነገሮች እያነሱ እየሄዱ እንደሆነ ፌዴሬሽኑ በኃይል የተፈጠረ በኃይል እንደተያዘ የሚያሳይ ነው። አዲሱ ዓመት የነበሩት ችግሮች ይፈታሉ የሚል ተስፋ አለን ያሉት አቶ ገብረ ጽዮንና ሚሚ፣ ነገር ግን እስካሁን ያልተፈቱ ችግሮች ቶሎ መንግስት መፍታት ካልጀመረ ስጋቱ ሊያይል ይችላል ብለዋል። እንደ ሀገር በጣም የሚያከራክሩ ወይም ደግሞ አንድነታችን ልዩነት እንዳለውና አንድነታችን የሚፈታተኑ ነገሮች በዛ ላይ ደግሞ ሀገር እንደ ሀገር የጀመረችው ልማትና እድገት እንድትቀጥል እንቅፋት የሆነ ነገሮችን በሰለጠነ የዲሞክራሲያዊ የመነጋገር ችግሮችን የመፍታት የመከራከር ባህልን አዳብረን የነበረ ትንሽ ባህል ወደ ከፍ ወዳለ ነገር አዳብረን የሀገራችን ችግር ጫፍ እስከ ጫፍ ልዩነት እንዳለሆነው ምንፈታበት ዘመን ቢሆን እመኛለሁ። 2012 ይሄ ነገር ከተስተካከለ የተሻለ ይሆናል ብዬ አስባለሁ። ይህ ነገር በዛ ከቀጠለ ግን ወደ ባሰ እንጂ የሚስተካከል አይመስለኝም። አቶ ጸጋይ በበኩላቸው ኢትዮጵያ እየመራ ያለው ኢህአዴግ በግንባር ውስጥ ያሉ ፓርቲዎች አለመግባባት ስለሰፋም በ2012 የሀገሪቱ የፖለቲካ ችግር ይቀጥላል የሚል አስተያየት ሰጥተዋል። የግንባሩ አባላት እርስ በራሳቸው እየተወነጃጀሉ ነው። እርስ በራሳቸው እየተሰዳደቡ ነው። የሀሳብ አንድነት የላቸውም። የአመለካከት አንድነት የላቸውም። ኢቭን በአይዲዮሎጂ አንድነትም የላቸውም። ስለዚህ ይህንን የ2011 ችግሮችን ቀርፎ የነበሩ ያጋጠሙ በጣም አስቀያሚ ነገሮችን እንዳይደገሙ ሊያደርግ የሚችል መንግስት ነው የሚሆነው መንግስቱን የያዘው ደግሞ ይሄ ኢህአዴግ የሚባለው ድርጅት ነው ለዚህ ኢህአዴግ ውስጥ መግባባትና መናበብ መደማመጥ ከሌለ 2012 ከ2011 የተሻለ ነገር የምንጠብቅበት አይደለም። ያው በሚዲያ ፕሮፓጋንዳና በሰላም ያስፈልገናል እንዲህ እንሆን እርቀ ሰላምና ምንትስ ብትል አይመጣም። መጀመሪያ ፕሪንሲፕል ሊኖር ይገባል። መርህ ሲኖርህ ነው ለሰላም የሚያስጠብቅ ተቋማት የዲሞክራሲና የጸጥታ ተቋማት ገለልተኛ ስታደረጋቸው ነው። እና የተሻለ ነገር ይኖራል የሚል እምነት የለኝም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም መጪው ዓመት ምህረት የሚበዛበት፣ አንድነት የሚጠናከርበት እንዲሁም እንደሚሹ የደቡብ ክልላዊ መንግስት ምክትል ርዕሰ መስተዳደር አቶ ትዕግስቱ ይርዳው መናገራቸው ተሰምቷል። የአዲሱ ዓመት ለክልላችን እጅግ የላቀ ተስፋ በሰግነቅንበት ወቅት የምንቀበለው ስለሆነ ይሄ ተስፋችን በሁሉም የክልላችን አካባቢዎች ጎልብቶ ወደ ውጤት እንዲቀየር አብረን ተባብረን እጅ ለእጅ ተያይዘን እንድንሰራ ጥሬን አቀርባለሁ። ዓመቱ የሰላም የፍቅር፣ የአብሮነት፣ የብልጽግና እንዲሆንልን በክልሉ መንግስት እና በራሴ ስም ምኞቴን ለመግለጽ እወዳለሁ። ለመላው የሀገራችን ህዝቦችም የስኬት ዘመን እንዲሆን እመኛለሁ ማለች ብለን Up above the land, up የእንግዲህ አድማጮቻችን አዲሱን ዓመት በዚህ ሁኔታ ጀምረናል። አብራችሁን ሙሉ ዓመቱን እንደምታሳልፉ ተስፋ እናደርጋለን። በጀመርነው ሙዚቃ ነው የምንሰናበተው። የዛሬው ጋቢና ቪኦኤ ጊዜያችን ግን በዚህ ተጠናቋል። አሁን እንግዲህ በፌስቡክ አት ቪኦኤ አምሃሪክ በትዊተር እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም ስለ አዲሱ ዓመትም ሆነ ስለ ፕሮግራማችን ያላችሁን አስተታርሱን ሳሙስዩምና ኤደን ረመው አብረናችሁ ነበር። ዝግጅታችንን ሲቀንብር ልንቆዩ ሞክቢል ያቤሮ ነው። መልካም አዲስ ዓመት በድጋሚ

Der Mundei, ማቴዎስ ዘመን፣ ማርቆስ ዘመን፣ ሉቃስ ዘመን፣ የፍትህ ዘመን፣ የጤና ዘመን፣ የሰላም ዘመን፣ የደስታ ዘመን ዘመን እዮዋ እዮ Shajiye u shajabe ba, emun shajabe ba, emun kundi tabe ba, esteri lava. Shajiye u shajabe ba, emun shajabe ba, lava. Zaman ya po, zaman ya زمن زكتل لزمن الدفاع يبقى فلوط لي عمطا عدي الزمن مطا كبرو يبو يونك كون راديو سغالي